ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 14 2016 ዓ ም ዝግጅታችን ጀመረ። የቡድን ሰባት ሀገራት ኤምባሲዎች ከኢትዮጵያ የሚወጡ ዘገባዎች እንዳሳሰቧቸው አሳወቁ። ያው ሰንከራ ተሰራን ሄር ነን እዚህ መጡባችሁ ትንባል በድንጋጤ ሰቻ ላይ ሞድቀናል። ተፈናቃዩ ተፈናቅሎ እየተሰቃየ ነው የሚገኘው። ምንም አይነት እርዳታ የመጣለት የለም እስካሁን ድረስ። የሰማችኋቸው የአሜሪካ ድምፅ ያነጋገራቸውን ተፈናቃዮች ነው። የዚህ ዜና ዝርዝር በአብይ ርሳችን ይቀርባል። በኮሬ ዞን በቀጠለው ጥቃት አራት አርሶ አደሮች በታጣቂዎች መገደላቸው ተገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ለአለም ዜናው እንግዱ ወልዴ እዚህ አጠ ገቢ ይገኛል። ዝግጅታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ሌሎቹ ዝግጅቶች ከማለፋችን በፊት ለዋና ዋና የዓለም ዜናው ወደ እንግዱ በድጋሚ እንደምናመሻችሁ በኢትዮጵያና በአይኤምኤፍ መካከል ልዩነቶች ቢኖሩም ድርድሩ በመቀጠል ላይ ነው ተባለ። ሐኪሞች በእስራኤል ጥቃት ሕይወቷ ያለፈ ነፍሰ ጡር ፍልስጤማዊን አዋለዱ። እንዲሁም የምዕራቡ ዓለም የኒውክሌር አደጋ እንዲጨምር አድርጓል ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ክስ አሰሙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በኢትዮጵያና በአይኤምኤፍ መካከል ልዩነቶች ቢኖሩም ድርድሩ በመቀጠል ላይ ነው ተባለ። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለማግኘት የምትሻውን ብድርና የኢኮኖሚ ማሻሻያን በተመለከተ ከድርጅቱ ጋር አሁንም አንዳንድ ልዩነቶች ቢኖሩም ንግግሮች ግን በመቀጠል ላይ መሆናቸውን አንድ ከፍተኛ የገንዘብ ድርጅቱ ባለሥልጣን በሳምንቱ መጨረሻ አመልክተዋል። የገንዘብ ድርጅቱን ድጋፍ ለማግኘት ኢትዮጵያ ምናልባትም የብርን የምንዛሬ ዋጋ መቀነስ እንዳለባት የሮይተርስ ዘገባ አመልክተዋል። ብር በአሁኑ ወቅት ከዶላር ጋር በሚደረግ ምንዛሪ በጥቁር ገበያ ከመንግስት ኦፊሴላዊ ምንዛሪ ዋጋ አንጻር አምሳ በመቶ የሚባል መጠን ቀንሶ በመመንዘር ላይ መሆኑን ዘገባው አመልክተዋል። የገንዘብ ድርጅቱ የብርን ዋጋ መቀነስ እንደ አንድ ቅድመ ሁኔታ እንዳስቀመጠ ባያረጋግጥም በገበያ የሚወሰንና ተለዋዋጭ የምንዛሪ ዋጋ እንዲኖር ይሻል ተብሏል። ድርድሮች እንደቀጠሉ ነው። አሁንም ልዩነቶች አሉ ሲሉ በገንዘብ ድርጅቱ የኢትዮጵያ ኃላፊ አልቫሮ ቻቫሪ ዋሽንግተን ላይ ለሪፖርተሮች ተናግረዋል። ተስፋ እንዳለ ከጥንቃቄ ጋር የገለጹት ኃላፊው ውይይቶቹ ጊዜ ሊወስዱ እንደሚችሉም ጠቁመዋል። ኃላፊው ልዩነቶቹ ምን እንደሆኑ በዝርዝር ከመግለጽ ተቆጥበዋል። ኢትዮጵያ ከፍተኛ የዋጋ ግሽበትና የምንዛሬ እጥረት የገጠማ ሲሆን ባለፈው ታህሳስ ደግሞ እዳቸውን መክፈል ካልቻሉ ሶስት የአፍሪካ ሀገራት አንዷ ሆናለች። በላይቤሪያ በእርዳታ የገባ መድኃኒት ተሰርቋል ተባለ። የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የላይቤሪያ የጤና ዘርፍ ኤች አይቪ፣ ወባና የሳንባ በሽታዎችን ለመመርመርና ለማከም የተለገሱትንና 14 ሚሊዮን ዶላር የሚገመቱትን መድኃኒቶች እና ሌሎችም ቁሶች በመሰረቃቸው ለታሰበላቸው ዓላማ አለዋላቸውም ሲሉ ወቅሰዋል። የድርጅቱ የላይቤሪያ ኃላፊ የሆኑት ጂም ራይት ለአሜሪካ ድምፅ እንደተናገሩት ከግሎባል ፈንድ ጋር በመተባበር ለአገሪቱ ባለፈው ዓመት ከተለገሰው መድኃኒት ውስጥ ዘጠና በመቶ የሚሆነው ተሰርቆ በግል ፋርማሲዎች ተሽጧል። የላይቤሪያ ሕዝባዊ የጤና ተነሳሽነት የተሰኘው እና ከዩኤስኤአይዲ ጋራ በመተባበር ከሚሰሩ ስድስት የሲቪል ተቋማት አንዱ ኃላፊ ጆይስ ክሊክፖ በማጭበርበር ማጭበርበር መፈጸሙን አረጋግጠዋል። የቀድሞ የአገሪቱ የጤና ሚኒስትር በበኩላቸው መድኃኒቶች ተሰርቀዋል የሚሉ ሪፖርቶች በመኖራቸው ምርመራ እየተደረገ መሆኑን ጠቁመው ዘጠና በመቶ መድኃኒት ተሰርቀዋል የሚባለው ግን ከእውነታው የራቀ ነው ብለዋል። በፋርማሲ የተገኘ መድኃኒት ሁሉ የተሰረቀ ነው ማለት አይቻለም ሲሉም ተደምጠዋል። የወቅቱ የጤና ጥበቃ ሚኒስትር የሆኑት ዶክተር ሉዊስ ፖቶ ደግሞ ሁኔታዎችን እስከሚረዱ ድረስ አስተያየት እንደማይሰጡ አስታውቀዋል። ሐኪሞች በእስራኤል ጥቃት ሕይወቷ ያለፈ ነፍሰ ጡር ፊልስጤማዊን አዋልደዋል። በእስራኤል ጥቃት ሕይወቷ ካለፈ የሰላሳ ሳምንት ነፍሰ ጡር ሴት ሐኪሞች ሕፃኑን በሲሴክሽን ወይም ማዕፀኑን ቀዳ በማውጣት አዋልደዋል። ትናንት ራፋ ላይ እስራኤል ባደረሰችው ጥቃት ባልና ነፍሰ ጡር ሚስት እንዲሁም ሴት ልጃቸው የተገደሉ ሲሆን አንድ ነጥብ አራት ኪሎ ግራም የሚመዝነውን ህጻን ሐኪሞች አድነው በኢንኩቤተር ወይም ካለ ጊዜያቸው የሚወለዱ ህጻናት መንከባከያ በያ ውስጥ አኑረዋል። በሁዱ የራፋ ጥቃት ሁለት መኖሪያ ቤቶች ሲመቱ አስራ ዘጠኝ ሰዎች መገደላቸውን ከእነዚህም ውስጥ ከአንድ ቤተሰብ የሆኑ አስራ ሶስት ህጻናት እንደሚገኙበት የፍልስጤማውያኑ የጤና ጥበቃ ባለሥልጣናት አስታውቀዋል። 2.3 ሚሊዮን ከሚሆኑት የጋዛ ነዋሪዎች ውስጥ ግማሽ ያሉ ከጥቃቱ ለመሸሽ በራፋ ተሰባስበዋል እስራኤል በአሸናፊነት የምትወጣው የሐማስን ታጣቂዎች በሙሉ ስታጠፋ እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያው ተናግረዋል በራፋ የምድር ጥቃት እንደሚያደርጉም በመዛት ላይ ናቸው የአሜሪካው ፕሬዚደንት ጆ ባይደን ተጨማሪ ሲቪል ፍልስጤማውያን እንዳይጎዱ በሚል እስራኤል በራፋ ላይ ጥቃት እንዳትፈጽም በማሳሰብ ላይ ናቸው። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሰሜን ኮሪያ የአጭር ርቀት ባሊስቲክ ሚሳይሎች ሳይሆኑ እንዳልቀረ የሚገመቱ ሚሳይሎችን ለሙከራ ዛሬ ሰኞ ማስወንጨፏን ጎረቤቷ ደቡብ ኮሪያ አስታውቃለች። የጦር መሳሪያ ሙከራዋን በመቀጠል ላይ ያለችው ሰሜን ኮሪያ የተከለከለ ሳተላይት ልታመጥቅ ትችላለች የሚለው ስጋትም በመጨመር ላይ ነው። የደቡብ ኮሪያ የኢታማዦር ሽሞች ቡድን ግልጽ ትንኮሳ ሲል የገለጸውን ሙከራ አውግዘዋል። ቡድኑ እንዳስታወቀው ሚሳይሎቹ 300 ኪሎ ሜትር ከበረሩ በኋላ በጃፓንና በኮሪያ ባሕረ ገብ መሬት መካከል በሚገኘው የውቅያኖስ አካል ላይ አርፈዋል። የርቀቱ መጠን ምናልባትም ሰሜን ኮሪያ ደቡብ ኮሪያን ኢላማ እንደምታደርግ ማሳያ ነው ሲሉም አክለዋል። ደቡብ ኮሪያ ከአሜሪካ ጋር ባላት ወታደራዊ ቃል ኪዳን መሰረት ለትንኮሳው ከበድ ያለ ብለው የገለጹትን የአጸፋ መልስ እንደምትሰጥ የኤታ ማዦር ሽሞቹ ቡድን አስታውቋል። ሰሜን ኮሪያ 250 ኪሎ ሜትር የተጓዘ ቢያንስ አንድ ባሊስቲክ ሚሳይል አስወንጭፋለች ስትል ጃፓን በበኩሉ አስታውቃለች። ይህ በእንዲህ እንዳለ አሜሪካ፣ እንግሊዝና ፈረንሳይ ለዩክሬን በሚሰጡት ድጋፍ ምክንያት ስትራቴጂካዊ አደጋ የደቀነ እና የኒውክሌር መሳሪያ ታጣቂ በሆኑት ሀያላን አገራት መካከልም መፋጠጥ እንዲኖር አድርጓል ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ሰኞ ክስ አሰምተዋል። ላቭሮቭ ጨምረው እንዳሉት አሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በሩሲያ ላይ ስትራቴጂካዊ ድል ብለው የገለጹትን ለመፈጸም በመጓጓታቸው ሁኔታው የኒውክሌር አደጋ ስጋትን ደቅነዋል ብለዋል። የምዕራቧንም ሀገራት በኒውክሌር ታጣቂ ሀገራት ጋር በቀጥታ ለመጋፈጥ በመሻት በአደገኛ ሁኔታ ውስጥ ይገኛሉ። ይህም የሚያስከትለው ጉዳት አስከፊ ነው ሲሉም ተደምጠዋል። ላቭሮቭ አሜሪካና አጋሮቿ በበኩላቸው ከዩክሬን ጎን የቆሙት ራሷን ከሩሲያ ወረራ እንድትከላከል ለማገዝ መሆኑን በማሳወቅ የኒክሌየር ግጭት አደጋ እንደሚከተል በተደጋጋሚ በማስጠንቀቅ በምዕራቡና በምስራቁ ዓለም መካከል ውጥረት እንዲሰፍን በማድረግ ላይ ያለችው ሩሲያ እንደሆነች በመግለጽ ላይ ናቸው። አሜሪካ፣ እንግሊዝ እና ፈረንሳይ በምዕራቡ ዓለም ኒክሌር መሳሪያ ታጣቂ አገራት ናቸው። በመጨረሻም የአሜሪካው ፕሬዚደንት ጆ ባይደን ዛሬ የተከበረውን የመሬት ቀን ምክንያት በማድረግ በመኖሪያ ቤቶች በፀሐይ ኃይል የሚሰራ ፕሮጀክት ተፈጻሚ እንዲሆን ለማስቻል ሰባት ቢሊዮን ዶላር መመደባቸውን አስታውቀዋል። የፀሐይ ኃይል ፕሮጀክቱ ዘጠኝ መቶ ሺህ ለሚሆኑና አነስተኛና መካከለኛ ገቢ ያላቸው ቤተሰቦች መኖሪያ ቤቶች ላይ ተፈጻሚ እንደሚሆን ታውቋል። ዲሞክራቲኩ ፕሬዚዳንት በተጨማሪም የአየር ንብረትን በማይጎዱ ስራዎች ላይ መሰማራት የሚያስችሉ ስልጠናዎች እንዲሰጡ የያዙትን ፕሮግራምም እንደሚያስፋፉ ታውቋል። ባይደን በቅርቡ የአካባቢ ጥበቃን በተመለከተ በማስተዋወቅ ላይ ያሏቸው ፕሮጀክቶች በድጋሚ ለመመረጥ በሚያደርጉት ጥረት ወጣቶችን ለማነሳሳትና ድምፅ ለማግኘት ያለሙ ናቸው ተብሏል የአካባቢ ጥበቃን በተመለከተ ባይደን የያዙትን አጀንዳ ወጣት አሜሪካውያን እንደሚደግፉና ተግባራዊም እንዲሆን እገዛ ማድረግ እንደሚሹ የአስተዳደሩ ከፍተኛ ባለስልጣናት በመናገር ላይ ናቸው ክብራትና ክብራን ለምሽቱ የያዝኩት ዜና በዚሁ ተፈጽሟል ለቀሪዎቹ ፕሮግራሞች ወደ ስመኝስ መልሳቸዋሉ። እንግዲሁም ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዝያ 14 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ አብረውን ያመሻሉ። በድጋሚ ለማስታወስ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት ዝግጅቶቻችንንም በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል በድጋሚ አብራችሁን ቆዩ አሁን ወደ የዕለቱ አብይ ርዕስ ዘገባ እንሄድ ተቀማጭነታቸው በአዲስ አበባ የሆኑት የቡድን ሰባት አባል ሀገራት ኤምባሲዎች አከራካሪ ከተባሉት የሰሜን ኢትዮጵያ አካባቢዎች የሚወጡት የግጭት ዘገባዎች እንዳሳሰቧቸው ገለጹ። ኤምባሲዎቹ ቅዳሜ ዕለት በጋራ ባወጡት አጭር መግለጫ ውስብስብ ፖለቲካዊና የደህንነት ቀውስን ለመፍታት እንዲሁም በኢትዮጵያ ዘላቂ ሰላምን ለማረጋገጥ ሁሉንም ያካተተው ውይይት ማድረግ ብቸኛ መንገድ መሆኑን አስፍሯል። በተያያዘ በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ዩኤን ኦቻ ከትላንት በስቲያ ቅዳሜ ባወጣው ሪፖርቱ በራያ ላማጣ ወረዳና በአካባቢው ዳግም ባገረሸው ግጭት 29 ሺ ሰዎች ወደ ሰሜን ወሎ ና ዋግ ኽምራ ብሔረሰብ ዞኖች መፈናቀላቸውን አስታውቋል። ተፈናቃዮቹ አሳሳቢ የምግብና የውሃ አቅርቦት እጥረት እንዳለባቸው ሪፖርቱ ገልጾ አፋጣኝ ድጋፍ ለማድረስ ከአጋር ድርጅቶች ጋር እንቅስቃሴ እያደረገ መሆኑን አመልክቷል። ለአሜሪካ ድምጽ አስተያየታቸውን የሰጡ ተፈናቃዮች በአሳሳቢ የምግብና የማረፊያ እጥረት ውስጥ እንደሚገኙ ጠቁመዋል። ለተደጋጋሚ መፈናቀል ምክንያት ለሆነው የማንነትና ራስን በራስ የማስተዳደር ጥያቄ መንግስት አስቸኳይ ምላሽ እንዲሰጥም ጠይቀዋል። መስፍን አድራጌ ተጨማሪ አለው። ተቀማጭነታቸውን በአዲስ አበባ ከተማ ያደረጉ የቡድን ሰባት አባል ሀገራት ኤምባሲዎች ባለፈው ሳምንት ቅዳሜ ሚያዝያ 12 ቀን 2016 ዓ ም ባወጡት አጭር የጋራ መግለጫ አከራካሪ ካሏቸው የሰሜን ኢትዮጵያ አካባቢዎች የሚወጡት የግጭት ዘገባዎች እንዳሳሰባቸው ገልጸዋል መግለጫውን ያወጡት የካናዳ የፈረንሳይ የጀርመን የጣሊያን የጃፓን የዩናይትድ ኪንግደም ና የዩናይትድ ስቴትስ ኤምባሲዎች ናቸው ኤምባሲዎቹ ባወጡት በዚህ አጭር መግለጫ ሁሉም ወገኖች ትጥቅ በማስፈታት ታጣቂን በመ በተንና መልሱ በማደራጀት የሚደረገውን ሂደት እንዲሁም የተፈናቀሉ ሰዎችን ወደ ቀያቸው በሰላም በመመለስ ረገድ የተሻለ አፈጻጸም ማድረጋቸው እጅግ አስፈላጊ መሆኑን አስፍረዋል። ግጭቱ እንዳይባባስና ሲቪሎች ጥበቃ እንዲደረግላቸውም አሳስበዋል። የጸጥታና የደህንነት ቀውሱ ለመፍታትና በኢትዮጵያ ዘላቂ ሰላምን ለማረጋገጥ ሁሉንም ያካተተ ውይይት ማድረግ ብቸኛው መንገድ መሆኑን የኢምባሲዎቹ መግለጫ አክሏል። በፌዴራሉ መንግስትና በህወሀት ሀይሎች መካከል የተደረገው የፕሪ ያው የሰላም ስምምነትም ሆነ የፌዴራል መንግስቱ እንዲሁም የቅዳሜው የቡድን ሰባት ሀገራት ኤምባሲዎች መግለጫ አዋሳኞቹን አካባቢዎች አከራካሪ ሲሉ ይጠሯቸዋል። በሌላ በኩል ሳልሳይ ወያኔ የተባለው በትግራይ ክልል የሚንቀሳቀሰው የፖለቲካ ፓርቲ ዛሬ ባወጣው መግለጫ ግን ኤምባሲዎቹ በአከራካሪው የሰሜን ኢትዮጵያ ክፍል ሲሉ በመግለጫቸው የተጠቀሙበትን ሐረግ ሁኔታዎችን ያዛባል ሲል ተችቷል። ቦታዎቹ የሰሜኑን ጦርነት ተከትሎ በኃይል የተያዙ እንጂ በህገ መንግስቱ የ የተረጋገጡ የትግራይ ክልል ወሰኖች ናቸው ብሏል። በመሆኑም ኤምባሲዎቹ በፕሪቶሪያው የሰላም ስምምነት ላይ በተዘረዘረው መሰረት ስፍራውን የያዙት አካላት እንዲለቁ በማድረግ ላይ ትኩረት እንዲሰጡም ሳልሳይ ወያኔ በመግለጫው ጠይቋል። በጉዳዩ ላይ ከአማራ ክልል መንግስት መረጃና አስተያየት ለማግኘት ያደረግነው ጥረት ለጊዜው ባይሳካም ክልሉ ከዚህ ቀደም ባወጣቸው መግለጫዎቹ አካባቢዎቹ ሕገ መንግስቱ ከመጽደቁ በፊት በኃይል ወደ ትግራይ የተከለሉ ናቸው ሲል መከራከሩ ይታወሳል። ይህ በእንዲህ እንዳለ በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ባወጣው ሪፖርቱ በራያ አላማጣ ወረዳ ና በአካባቢው ዳግም በተቀሰቀሰው የጸጥታ ችግር ሀያ ዘጠኝ ሺህ ሰዎች ወደ ሰሜን ወሎ ዞን ቆቦ ና ወደ ዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ከተሞች መፈናቀላቸውን ገልጿል። የተፈናቃዮቹ ቁጥር ከተጠቀሰውም በላይ ሊጨምር እንደሚችል አመልክቷል። ስማቸውን በደህንነት ስጋት እንዳንገልጽ የጠየቁንና ከአላማጣ ከተማ ሲፈናቀሉ የዘጠ ዘጠኝ ወር ነፍሰ ጡር እንደነበሩ ይናገራሉ። ካላማጣ እስከ ቆቦ 30 ኪሎ ሜትር በእግራቸው መጓዛቸውን ጠቁሞ ቆቦ መጠለያ ከደረሱ በኋላ መውለዳቸውን ገልጸዋል። ያው ተንከራ ተሰራራን ሄርነን እዚህ መጡባችሁ ስንባል በድንጋጤ በሽታ ላይ ወድቀናል። ያው እግዚአብሔር የተመሰገነውን የቆቦ ተባብሮና ናስጭግቶና በጣም ያሳዝናል። ብታይ ስንት ሽማግሌ ያሉ፣ ስንት እርጉዞች፣ ስንት በሽተኛ በጣም የሚያሳዝን ነው። ብታየው መፈጠር ያስፍልል በጣም አስቸጋሪ ነው። በጣም ብነግር ከባድ ነው። በቃ እንትን ደርሶ ስለነበረ ቀን በቃ ገባሁ። ሳሙን የሆነ ባለ ሀብት ሰጥን መጠለያ። ከዛ እንደ እንዳለ ወደ ህክምና ይል ተወለቱ ተገላገል ሰላም በተመሳሳይ የደህንነት ስጋት ስማ ቸውን እንዳንጠቅስ የጠየቁ ሌላው የአላማጣ ከተማ ተፈናቃይ በየጊዜው በሚደርስ መፈናቀል እየተንገላቱ መሆናቸውን ገልጸዋል። ተፈናቃዩ ተፈናቅሎ እየተሰቃየ ነው የሚገኘው። ምንም አይነት እርዳታ የመጣለት የለም። እስካሁን ድረስ እኛ አይደለንም አያቶቻችን በተወለዱበትና ባደጉበት ቀይ ሰው እንደዚህ ሲሰቃይ፣ የራያ እናት አልቅሳ የማታውቀውን እንባ ነው እያለቀሰች ያለችው። ወዴት ላይ አራት ላይ የነበረች ሴት ልጆቿን ይዛ የመጣቻለች። አባት ልጁን ተሸክሞ በአንድ እጇን ጠልጥሎ ሚስቱን በጎን ይዞ የቃው ነገር እዛ የቀረው ነገር ችግ የሰው ልጅ ሕይወቱ ከተረፈ ሁሌም አዲስ ጎጆ ሰሪ ሁነን እንኖሩ ምን አርገ ከቆቦም ከተማ ተፈናቅለው በሰቆጣ የሚገኙ ሌላው አስተያየት ሰጭም ከሕዝቡ ድጋፍ ባያገኙ ኖሮ በምግብ እጥረት የሚደርሰው ሰብአዊ ጉዳት የከፋ ሊሆን ይችል እንደነበር ይናገራሉ። ካርቶንም፣ ቅጠሉም ምንም ምንም ጎዝጉዘን ነው የምንተኛው። ንብረታችን ምናምናችን የመጣ ነው ያልታሰበ ነገር ስለነበረ በኦቻ ሪፖርት መሰረት እስካሁን ከተፈናቀሉት ሀያ ሶስት ሺዎቹ በቆቦ ከተማ ቀሪዎቹ አምስት ሺህ ዘጠኝ መቶ ሰማኒያዎቹ ደግሞ ሰቆጣ ከተማ እንደሚገኙ አስታውቋል። ተገቢው የህይወት አድን አፋጣኝ ድጋፍ ለተፈናቃዮቹ አልደረሰም ያለው ኦቻ ተፈናቃዮቹ የተጠለሉበት ማህበረሰብ በሚሰጣቸው ድጋፍ የዕለት ምግባቸውን እያገኙ እንዳሉ ጠቁሟል። ተፈናቃዮቹ የሰፈሩበት የኢንዱስትሪ ፓርክ ለመጠለያነት ያልተሰራ በመሆኑ በንጽህናና በመሰል ምክንያቶች የጤና ችግር ሊከሰት እንደሚችል የማስተባበሪያ ቢሮ ጠቅሶ ሁሉን አቀፍ ድጋፍ እንዲደረግላቸው ጠይቋል። የኢትዮጵያ አደጋ ስጋት ማስተባበሪያ ኮሚሽን ልዑካን ቡድን ወደ ስፍራው ማቅናቱን በሪፖርቱ ያመላከተው ኦቻ ወቅታዊ ድጋፍ ለማድረግ አብረውት ከሚሰሩት አጋር ድርጅቶች ጋር ጥረት እያደረገ እንደሚገኝ አስፍሯል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አድራጊ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ አራት ወጣት አርሶ አደሮች ከምዕራብ ጉጂ ዞን ገላና ወረዳ በተነሱ ታጣቂዎች መገደላቸውን ነዋሪዎች ተናገሩ። በእርሻ ላይ እንደነበሩ የተገለጹ አርሶ አደሮች የተገደሉት ኦነግ ሸኔ ባሏቸው ታጣቂዎች እንደሆነ የኮሬ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራ ለአሜሪካ ድምፅ ተናግረዋል። ዮናታን ዘብዲዮስ ዝርዝር አለው። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ቆቦ ቀበሌ ትናንት ሚያዝያ 13 ቀን ተገደሉ ከተባሉ አራት ወጣት አርሶ አደሮች ውስጥ ሁለቱ የወንድማቸው ልጆች እንደሆኑም አቶ ሚትኮ ሽብሩ በስልክ ለአሜሪካ ድምጽ ተናግረዋል። ልጆች የኔ የወንድማማቾች ልጆች ነው፣ የኔ ተላላቆች ልጆች የሞቱት እንደገና ዘመድ ነው። እሱም እኛ ጎራባቶች ናቸው። ሁለቱም ደግሞ ከነቀመንጃሙ ነው ተወስዷል አራት ሰው ነው አንድ ላይ ሞተው። በሳምንት በአስራ አምስት ያህል ቀን ላይ ነው የሚከሰደው። ታጣቂ ያው ተመካክረው በቡድን ፈጥረው ነው እንደዚህ የሚያደርጉት። በቃ ወደዛ ወደ ዳህነው መስመርም ይሄዳል፣ ወደ ጋምዱ መስመርም ይሄዳል፣ ቆቦ እንደገና ወደ ጀሎ መስመርም በሳምንት ሶስት አራት ጊዜ ተመላልሶ ሰው ገሎ ጠመንጃ ብን ወስታን ከብት ይሄዳል። ምንም ያስገዱት ነገር የለም ባ አራቱም የሁለት ቤተሰብ አባላት መሆናቸውን በመዘርዘር የገለጹት አቶ ሚትኩ እርስ በርሳቸውም ዘመዳማቾች መሆናቸውን አክለዋል። ለጥቃቱ ጉጂ ዞን ውስጥ ይንቀሳቀሳሉ ያሏቸውን ታጣቂዎች ተጠያቂ ያደረጉት አቶ ሚትኮ ይህንን የሚያስቆም ኃይል ባለመኖሩም ህዝቡ ስጋት ላይ መውደቁም ተናግሯል። እንቅስቃሴው ያው አሁን በዚህ ጊዜ ደግሞ በጣም እርሻ ላይ ነው፣ አረማ ላይ ነው ሰው ያለው እንጂ ወደ ሌላ ወደ ጦርነት ወደ ስላይ የማይረባ ሳብ የለም። ግን ብዙሀኑ አሁን እየሞተ ያለው አረማ ላይ ነው። በአንድ ቀን ሰው ሶስት ሰው ሞቷል። እንደገና ጋምሌ መስበትም እንደዛ ነው። በየቀኑ በቃ ሰው ሞቶ በቃ በመሰራም ሁሉ አቶ አጋፋሪ መንገሻ የተባሉ የቆቦ ቀበሌ ነዋሪም የእርሻ ማሳቸውን አረም በሚያሩምበትና ከብቶቻቸውን በሚጠብቁበት ወቅት እንደተገደሉ ተናግሯል። እነሱ ከነበሩበት ሾልኮ ወደ ውስጥ ገብቶ እነሱ ቦታ ይዘው እየጠበጡ ያሉ እነዚህ ሰብት ለማገድ ይዞ ሄዶ ከሄዱ በኋላ ነው የገጠሉት። የሞቱት እንግዲህ ልጆች ናቸው። አንድ ብቻ ነው ከነሱ ያገባው አገቶ አንድ ልጅ ወለ ሶስቱም ልጆች ናቸው። እድሜያቸው እንግዲህ ከአስራ አምስት በላይ ይሆናል እስከ ሀያ ባለ እድሜ ክልል ውስጥ ነው። አንደኛው አንድ ወዶ ነበር የፈሩቱ እንግዲ አላገባም። ወጣቶች ናቸው፣ ገና ወጣቶች ናቸው። አቶ አጋፋሪ ተዘርፏል የተባሉ ከብቶችና ሌሎች ንብረቶች ወደ ገላና ወረዳም እንደተወሰዱባቸውም ገልጸው ክስ አሰምተዋል። ባለፈው ሳምንት የ13 ዓመት አዳጊና ሌላ አንድ አርሶ አደር ከቆቦ ቀበሌም መገደላቸውን አስታውሰዋል። በዚህ ሳምንት ጃጎርካ ወረዳ ከዳመም ሁለት ሰው ተገድሏል። ከዚህ አንድ ሰው ለማሳ ተገድሏል። በዚህ ሳምንት ብቻ የኮሬዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራም በግብርና ስራቸው ላይ የነበሩ አራት አርሶ አደሮች የተገደሉት በታጣቂዎች መሆኑን ተናግሯል። አቶ ተፈራ አክለውም ካለፈው ሚያዝያ ስምንት ቀን ሁለት ሺህ አስራ ስድስት ዓመተ ምህረት ጀምሮ በአንድ ሳምንት ውስጥ ሰባት አርሶ አደሮች ከዳኖም፣ ከመቅረድና ከቆቦ ቀበሌዎች ያልታጠቁ ሲቪሎች በታጣቂዎች መገደላቸውን አክለው ገልጿል። አንደኛ የሞቱ ከቁቦ ቀበሌ የበራሽ ሞቱ። በዚህ ሳምንት ሰባት ሰው ማለት ነው። የታጠቀ ቡድን በኦሮሚያ በኩል ሙሉ አካባቢውን ተቆጣጥሮ ወደ ማስት እያመራ እንዳለ ነው የሚያሳየ ከኛ ወገን ስለ አይደለም። በራሴ ወገን ያለውን ይሄ ነው ብለን በትክክል ማውራት እንችላለን። ግን በታች ያለው ከነውም ሾለው የዘራፊውን ቡድን በተደራጀ መልክ ነው ከተና ወደ ቀደመው ማስ ማስፍኬት እንዲገባ እየሰራ ያለው። ስለዚህ ከተለያዩ አካባቢዎች በሀያ አምስት በሀያ አምስት ተደራጅቶ እንቅስቃሴ ፈተናው ላይ እንደገባ ይነገራል። ይሄ ደግሞ እታች ያለውን ኃይል ይዞ ነው ከዛኛው ስምራፉ፣ ጊዞት፣ መታሬ ባዲያ፣ መታሬ ጀርሜ አካባቢዎችም ተቆጣጥሮ በዚህ ደረጃ እሳት እየፈጠነ እንቅስቃሴ እያደረገ ያለው የታጠቀ ኃይል ዘራፊ ቡድን ሽነም ተጠራቅሎ ነው ስጣት እየፈሸመ ያለው ፈተናው ላይ ማለት ነው። ስለ ጉዳዩ ከአፋን ኦሮሞ ክፍል ባልደረባም ኔሞ ዳንዲ ጠየቁት የኦሮሞ ነጻነት ሰራዊትም በአለም አቀፍ ቃል አቀባዩ አቶ ኦዳ ተርቢ በኩል ተከታዩን ምላሽ ሰጠዋል። እየሮ ባዬ የመናነቅስ ኒከካ ገሩ ዱጋንጅሩ ናኖን ሱኒ ረኪነመታ። ብዙ ጊዜ መሰል አይነት ክስ ይነሳል ያለው እውነታ ግን ያ አካባቢ የራሱ ችግሮች አሉት በአካባቢው የሚኖሩት ብሔር ብሔረሰቦች የየራሳቸውን ድንበር ለማስጠበቅ በሚል ምልሻዎቻቸውን አደራጅተው ስላሉ መሰል አይነት ግድያዎች ይከሰታሉ እንጂ የኦሮሞ ነጻነት ሰራዊት እጁ የለበትም። ከምዕራብ ጉጂ ዞን ባለስልጣናት አስተያየትና ምላሽ ለማካተት ያደረግነው ጥረት አልተሳካም። ይሁን እንጂ ከዚህ በፊት በተመሳሳይ ጉዳይ የተጠየቁት የአካባቢው ባለስልጣናት ቀበሌዎቹ በሸማቂዎች በሚደርሰው ጥቃት የተነሳ ከቁጥር ውጭ መሆኑና ለህብረተሰቡም መንግስታዊ አገልግሎት መስጠት እንዳልተሻለም መናገራቸው ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም። ወደ ተከታዩ ዘገባ ስናልፍ በሰሜን ጎንደር ዞን በሚገኘው የሰሜን ተራሮች ብሔራዊ ፓርክ ውስጥ የተነሳውን የእሳት ቃጠሎ ለማስቆም ጥረት እየተደረገ መሆኑን የዞኑ አስተዳደር አስታወቀ። የሰሜን ጎንደር ዞን ምክትል አስተዳዳሪ አቶ ቢምረው ካሳ ዛሬ ሰኞ ከአሜሪካ ድምጽ ጋር ባደረጉት ቆይታ ካለፈው ሳምንት ሐሙስ ጀምሮ እስከ ዛሬ ድረስ በፓርክ ውስጥ የተነሳውን ቃጠሎ ለመቆጣጠር የአካባቢው ነዋሪዎች ርብርብ እያደረጉ መሆኑንና ከአጎራባች ቀበሌዎች ተጨማሪ ሰዎች ወደ ስፍራው መላካቸውን ገልጸዋል። እስካሁን ቃጠሎ ያደረሰው ጉዳት በውል አልታወቀም ያሉት አቶ ቢምረው ከዞንና ከወረዳ የተውጣጣ ቡድን እንዲያጠና መላኩን አመልክተዋል። አስቴር ምስጋናው። በአማራ ክልል በሰሜን ጎንደር ዞን ውስጥ በሚገኘው እና በዓለም ቅርስነት የተመዘገበው የሰሜን ተራሮች ብሔራዊ ፓርክ ካለፈው ሐሙስ ሚያዝያ 10 2016 ዓ ም ወዲህ መንስኤው ባልታወቀ የእሳት ቃጠሎ ውስጥ መሆኑን የዞኑ ምክትል አስተዳዳሪ አቶ ቢምረው ካሳ ዛሬ ሰኞ ለአሜሪካ ድምፅ ተናግረዋል። ቃጠሎውን በቁጥጥር ስር ለማዋል ጥረት እየተደረገ እንደሚገኝም አክለዋል። የተወሰነ ጉዳት አድርሷል። ግን ደግሞ በየቀበሌዎቹ በመቶ እስከ ሁለት መቶ ሰው አካባቢው እየጠበቀ እንዲያድርም ጭምር የማድረግ ስራ እየሰራ ነው። ዛሬ ላይ ከዚህ ደባርቅ ከተማም የጋይድ ማህበርም የተለያዩ አደረጃጀቶችም ወጣቶችም ቦታው ድረስ የሚያጠፋው ሰው በሎጂስቲክ ለማገዝ እና አብሮ ከተከሰተም ጭምር ሊያጠፋ የሚችል ሰው ቦታው ድረስ ልከናል። የሰሜን ተራሮች ብሔራዊ ፓርክ ጽህፈት ቤት ኃላፊ አቶ ኤፍሬም ወንዴ ቃጠሎ በፓርክ ውስጥ እሜት ጎጎ ግጭ ተብሎ በሚጠራው መንደር እንደተቀሰቀሰ ጠቁመዋል። በአካባቢው ባሉ ገደላማ ቦታዎች ያለው እሳት ነፋስ ሲያገኝ ዳግም እየተነሳ ቃጠሎውን ለማስቆም አዳጋች እንዳደረገው አስረድተዋል። አሁን በርካታ የህብረተሰብ ክፍል ርብርብ እያደረገ ይገኛል ብለዋል። ነፋሱ በተለይ ቀን ቀን ላይ ደግሞ ሁኔታ እየጨመረ ነው የሚመጣ እና ያን ተከትሎ ለመቆጣጠር የተደረገው ነገር አሁንም ቢሆን ጥሩ ነው። ደባል ቆርዳም ከዣነ ሞረም እና ድርቀይ ወረዳዎች አካባቢ ላይ ያሉ የቀበሌው በተለይ በዚህ ለፓርኩ አዋሳኝ የሆኑ አካባቢ ማህበረሰብ እያሳተፍን ለመቆጣጠር ጥረት እያደረግን ነው። እስካሁን በቃጠሎ የደረሰው የጉዳት መጠን አለመታወቁን የተናገሩት አቶ ቢምረው አጥኚ ቡድኑ ወደ ስፍራው መላኩን አስታውቀዋል። ፓርኩ ላይ ያሉ ብርቅዬ እንስሳቶች ጉዳት አሁን ባለው ተጨባጭ ሁኔታ በመረጃ ደረጃ አላረጋገጥንም። እስካሁንም አላገኘንም። በእንስሳት ያው ዋሳው ላይ ከደረሰው ጉዳት ውጭ ማለት ነው። ከኛ ከዞንም ከከተማም ከወረዳም አቀናጅተን ቡድን ልከናል። የጉዳቱ መጠን ምን ያህል ነው የሚለውን የተረጋገጠ ነገር እንዲያመጡን የላክነው ቡድን እስኪመለስ ድረስ አሁን ይሄ ነው የሚል የጉዳቱን መጠን ለመግለጽ ይቸገራለሁ። ሰሜን ተራሮች ብሔራዊ ፓርክ በውስጡ እንደነ ዋልያ አይቤክስ፣ ጭላዳ ዝንጀሮ፣ ድኩላና ቀይ ቀበሮ የመሳሰሉት ብርቅዬ የዱር እንስሳት የያዘ ነው። በተጨማሪም ከ1200 በላይ ልዩ ልዩ የእጽዋት ዝርያዎች ና ከ200 የሚበልጡት የአዋፍ ዝርያዎች መገኛ ሲሆን ከነዚህ መካከል አምስቱ በኢትዮጵያ ብቻ እንደሚገኙ ከክልሉ ባህልና ቱሪዝም ቢሮ ያገኘነው መረጃ ያመላክታል። የተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ወይም በምህፃሩ ዩኔስኮ ፓርኩ የዓለም ተፈጥሯዊ ሀብት መሆን እንዳለበት በማመን እንደ ኤሮፓውያን አቆጣጠር በ1978 በቅርስነት መዝግቦታል። ለአሜሪካ ድምጽ አስቴር ምስጋናው። ነገር ተከታዩ ዘገባ ስናልፍ፣ ህወሀት ትጥቅ ባለመፍታቱ በጠባጫሪነቱ ቀጥሏል ሲል የከሰሰው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ ባለፈው ሳምንት ማብቂያ ላወጣው መግለጫ ህወሀት ምላሽ ሰጠ። ኢዜማ ባለፈው ሳምንት በራያ ላማጣ ወረዳ አካባቢ የተከሰተውን ክስተት በተመለከተ ህወሀትን ወቅሶ ባወጣው መግለጫ የፌዴራሉ መንግስት ትጥቁን በማስፈታት ህግና ስርአትን እንዲያስከብር ጠይቋል። በጉዳዩ ላይ ለአሜሪካ ድምጽ ምላሽ የሰጡት የህወሀት ጽህፈት ቤት የፕሮፓጋንዳ ዘርፍ ኃላፊ አቶ እያሱ ተስፋይ ድርጅታቸው በፈረመው የፕሪቶሪያ ስምምነት መሰረት በሰላማዊ መንገድ እንደሚንቀሳቀስ ገልጸዋል። በአንጻሩ ኢዜማ ክሱን ያቀረበው በስምምነቱ መሰረት እየተፈጸመ ነው ያሉትን ሰላማዊ እንቅስቃሴ ስለማይፈልግ ነው ብለዋል። ሙሉጌታ ጽባሀ ተጨማሪ አለው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባለፈው ሳምንት መጨረሻ ባወጣው መግለጫ በራያ አላማጣ ወረዳና በአካባቢው የተፈጠረው የጸጥታ ችግር በምርጫ ቦርድ ህጋዊ እውቅናው የተሰረዘውና ትጥቁንም ያልፈታው ህወሀት የፈጠረው ነው ሲል ከሷል። ባላማጣና አካባቢዋ በህወሀት ታጣቂዎች የኃይል እርምጃ እየተወሰደ እንዳለ ከብዙሀን መገናኛ ባገኘው መረጃና በራሱ መንገድ ማጣራቱን በመግለጫው ላይ ያመለከተው ኢዜማ በዚህም የኃይል እርምጃ ብዙዎች መፈ መሰናቀላቸውን አስታውቋል። ፓርቲው በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸው አካባቢዎች ህወሀት በኃይል ለመፍታት መሞከሩ የፕሪቶሪያው የሰላም ስምምነት መጣሱን ያሳያል ብለዋል። ሌሎች ክልሎች የልዩ ኃይላቸውን አደረጃጀት ባፈረሱበት ሁኔታ ህወሀት ብቻውን ታጣቂዎችን ይዞ የጠባጫሪነት ስራ እየፈጸመ ይገኛል ሲል የከሰሰው ኢዜማ መንግስት በፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት መሰረት ህወሀት ትጥቅ በማስፈታት ህግንና ስርዓትን እንዲያስከብር በመግለጫ ምርጫው ጠይቋል። በጉዳዩ ላይ ምላሽ የጠየቅናቸው በህወሀት ጽሕፈት ቤት የፕሮፓጋንዳ ዘርፍ ኃላፊ አቶ እያሱ ተስፋይ ህወሀት በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እየተንቀሳቀሰ እንደሚገኝ ገልጸዋል። በአንጻሩ ኢዜማ በመግለጫው በህወሀት ላይ ያቀረበው ክስ በስምምነቱ መሰረት እየተፈጸመ ያለውን እንቅስቃሴ ለማደናቀፍ ከሚሰሩ አካላት አንዱ ያደርገዋል ብለዋል። በተደረሰው የሰላም ስምምነት መሰረት ከፌዴራሉ መንግስት ጋርና የአፍሪካ ህብረት አደራዳሪዎች በተገኙበት አፈጻጸሙ በየጊዜው እየተገመገመ ነው። ከባድና መካከለኛ የጦር መሳሪያዎች ርክክብ ተደርጓል። ይህን እንዲያውም ህወሀት በስምምነቱ ከተቀመጠው ጊዜ አስቀድሞ የፈጸመው በመሆኑ ለጋራ ሰላም እንደቆመ ማሳያ ነው። የኢዜማ መግለጫ ስምምነቱ ሰላማዊ መንገዱን ይዞ እንዳይቀጥል ለማደናቀፍ ከሚሰሩት መካከል ያደርገዋል። አቶ እያሱ ተስፋዬ አያይዞም ባለፈው ሳምንት በራያ አላማጣ ወረዳ አካባቢ የነበረው እንቅስቃሴ በስምምነቱ መሰረት የተፈጸመ ነው ብለዋል። በህገ መንግስቱ መሰረት ሉዓላዊነታችንን ማረጋገጥና ተፈናቃዮች እንዲመለሱ ማድረግ የሚሉ ጉዳዮችን አስመልክቶ በየጊዜው በህወሓት በጊዜያዊ አስተዳደሩ በአደራዳሪዎችና በፌዴራሉ መንግስት መግለጫዎች ሲሰጡ ቆይተዋል። ወደ ህገ መንግስታዊ ግዛታችን መመለስ የሚለውን በየደረጃው ለመፍታት ኮሚቴዎች ተዋቅረዋል። ባላማጣም ይሁን በሌሎች አካባቢዎች የሚደረጉ እንቅስቃሴዎች በስምምነቱ መሰረት የተደረጉ ናቸው። የፌዴራሉ መንግስት ስራውን እየሰራ ነው እኛም ስራችንን እየሰራን ነው። ባለፈው ሳምንት በብሔራዊ ቴሌቪዥን ጣቢያ ቀርበው ማብራሪያ የሰጡት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ አደም ፋራህ ሁሉም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ አሳስበዋል። የፌዴራሉ መንግስት አከራካሪ እያለ የሚጠራቸው የትግራይና አማራ ክልሎች አዋሳኞች ይገባኛል ጥያቄ በህግና በሰላማዊ መንገድ እንዲፈታ ከስምምነት መደረሱን መግለጻቸው ይታወሳል። ይለወሳል። ለአሜሪካ ድምፅ ሙልጌታ ጽባሃም መቐለ። ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ስለ ስነ ተዋልዶ መብቶች ለመናገር ነገ ማክሰኞ በታምፓ ፍሎሪዳ የምርጫ ዘመቻ ያደርጋሉ። በዚህ ዙሪያ ቬሮኒካ ባልደራስ ያደረሰችን ዘገባ ደረጀ ደስታ ያቀርበዋል። አሁን 12 ዳኞች ከህዝብ ተመርጠዋል። አቃብያነ ሕጎችና የዶናልድ ትራምፕ የመከላከያ ቡድን የቀድሞው የአሜሪካ ፕሬዝደንት በማንሃተን ኒውዮርክ በተከሰሱበት የአፍ ማስያዣ ገንዘብ ወንጀል ዛሬ ሰኞ የመክፈቻ መግለጫዎቻቸውን ይሰጣሉ። እንደ አውሮፓ አቆጣጠር ከ2016 ፕሬዝደንታዊ ምርጫ በፊት ከጋብቻ ውጪ ግንኙነት ነበረን የሚሉ ሴቶችን አፍ ለማስያዝ የሰጡትን የገንዘብ ክፍያ ለመደበቅ በተደረገው ሙከራ ሚና ነበራቸው በሚል 34 የወንጀል ክሶች ቀርበውባቸዋል። ለዘንድሮው አጠቃላይ ምርጫ የሪፐብሊካን ፕሬዝደንታዊ እጩ እንደሚሆኑ የሚጠበቁት ትራምፕ ክሶቹን ውድቅ ሲያደርጉ ቆይተዋል። ይህ በታሪክ እጅግ የከፉትን ፕሬዝዳንት እያሸነፈ ያለውን የምርጫ ዘመቻ ለመጉዳት የሚደረግ ትልቅ መሠረተ ቢስ ውንጀላ ነው። ፕሬዝዳንት ጆ ባይደን በአገራችን ታሪክ እጅግ የከፉት ፕሬዝዳንት ናቸው። በጣም በብዙ ብልጫ እየረጥተኋቸው ነው። ሊያሸንፉን የሚችሉበት ብቸኛ መንገድም ይህ ብቻ መሆኑን ያስባሉ፣ ነገር ግን አይሠራም። በዚህ ሳምንት የነበረው መጥፎ የአየር ጠባይ ትራምፕ ባሳለፍነው ሳምንት መጨረሻ በኖርዝ ካሮላይና ሊያደርጉት የነበረውን የምርጫ ዘመቻ እንዲሰርዙ አስገድዷቸዋል። ከዚህ በተለየውና በተከሰሱበት ሌላ የፌዴራል ምርጫ ጣልቃ ገብነት ጉዳይ የፕሬዚደንት ያለመከሰስ መብት ሊሰጣቸው ለምን እንደሚገባ የተከራከሩበትን ሙግትም ባለፈው ቅዳሜ ትሩዝ ወደ ተሰኘው የማህበራዊ ሚዲያ መድረካቸው ወስደውታል። በዚያ ጉዳይ ላይ የሚደረገው የቃል ክርክር እንደ ኤሮፓ አቆጣጠር ሚያዝያ 25 በጠቅላይ ፍርድ ቤት ይደመጣል። አንዳንድ ዲሞክራት መራጮች ጉዳዩን በቅርበት እየተመለከቱ ሲሆን የበለጠ ሊነሳሱ ይችላሉ ሲሉ ተንታኞች ይናገራሉ። ፕሮፌሰር ታድ ቤልት ከጆርጅ ዋሽንግተን ዩኒቨርሲቲ ጉዳዩን የሚከታተሉትን መራጮች በሚመለከት ይህ ከዶናልድ ትራምፕ ደጋፊዎች ጋር ያለው ግንኙነት አነስተኛ ነው። ምክንያቱም ብዙዎቹ የፈላጭ ቆራጭነት ዝንባሌ ያላቸው፣ ብዙዎቹም እንደ ፕሬዚዳንት ያሻቸውን ሁሉ ማድረግ እንዲችሉ ይፈልጋሉ። ባይደን በአንጻሩ ለዲሞክራሲ ስጋት የሆነን ሰው የሚፈልገውን ሁሉ እንዲያደርግ ወደ ሥልጣን መመለስ አትችሉም የሚለውን ግልጽ አድርገዋል። በድጋሚ ለመመረጥ የሚወዳደሩት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተቀናቃኛቸውን የሕግ ተግዳሮቶች ከመጥቀስ መቆጠቡን ቀጥለውበታል። ባለፈው አርብ ዋሽንግተን ዲሲ ውስጥ የፖለቲካ መልእክታቸውን አቅጣጫ ወደ ዓለም አቀፍ የኤሌክትሪክ ሰራተኞች ወንድማማችነት አድርገዋል። የዲሞክራት ፓርቲን ታውቃላችሁ። ከዚህ ቀደም የእናንተን ዓላማ ሲደግፍ የቆየ ፓርቲ ነው የሚለው ባይደን ድምፃቸውን የሚፈልጉት ከሆነ በዚህ ቀን እንደገና ሊያስታውሱት የሚገባ ነገር ሆኗል። ትራምፕም በመጠኑ ለየት ያለ መልእክት ይዘው ስለ ስደተኝነት፣ ስለ ባህል ወደዚያው ወደ ተለመዱ የህብረተሰብ ክፍሎች እየሄዱ ነው። ትራምፕ በዚህ ሳምንት የወንጀል ችሎቱ ላይ በአካል መገኘት አለባቸው። በምርጫ ዘመቻው ድረገጽ ላይ እንደተገለጸው እንደ አውሮፓ አቆጣጠር እስከ ግንቦት 11 በዋይልድ ውድ ኒውጀርሲ ውስጥ እስከሚደረግ ድረስ ምንም የምርጫ ዘመቻ ዝግጅት አይኖርም። የባይደን የምርጫ ዘመቻ ለቪኦኤ እንደተናገረው ፕሬዚደንቱ ማክሰኞ በታምፓ ፍሎሪዳ፣ እንደ አውሮፓ አቆጣጠር በ2024 ምርጫ ከፍተኛ ጉዳዮች ላይ ያተኮረ በመላ አገሪቱ ስላለው የስነ ተዋልዶ ነጻነት ንግግር ያሰማሉ። ወቅታዊ ዘገባዎችን ያካተተው የመጀመሪያው አጋማሽ የአሜሪካ ድምጽ መሰናዶውን አጠናቀናል። ወደ ሁለተኛው አጋማሽ የሆኑት የሳምንታዊ ፕሮግራሞች ነው የምንሄደው። ቀዳሚው ጤና ነው። በየአመቱ በሚያዝያ ወር በአለም አቀፍ ደረጃ የሚታሰበውን የኦቲዝም ግንዛቤ ማስጨበጫ ወር አስመልክቶ ከኦቲዝም ጋር ለሚኖሩ ሰዎች ስኬት ምን ይመስላል ስል ባለሙያዎችን አነጋግሬ ያለሁ ቀጥሎ ይቀርባል። ላለፉት አስራ ሰባት ዓመታት ከኦቲዝም ጋር የኖረው ናታን ብስክሌት ሲነዳ፣ ቤት ሲያጸዳ፣ ዕቃ ሲያስተካክል ወይም ቃላቶችን አውጥቶ ስሜቱን ለመግለጽ ሲሞክር ማየት ለወላጆቹ ትልቅ ስኬት ነው። ምክንያቱም እናቱ ራሄል አባይነህ እንደምትለው ናታን በሁለት ዓመት ከስምንት ወሩ የኦቲዝም እክል እንዳለበት የነገራቸው ሐኪም የዕድሜ ልክ በሽታ ነው፣ ተስፋ ቁረጡ በሚል ተስፋቸውን ሊያጨልሞ ሞክሮ ነበር። ስንገባው ኦቲዝም አለበት፣ ሲቪየር ነው እና የዕድሜ ልክ የወላጅ በሽታ ነው። እንደዚህ ሆኖ ነው የሚኖረው፣ ካገኘሽ በቀር ሌላ ምንም አላለ። ትምህርት ቤት ካገኘሽ ፈልግለት፣ ትምህርት ቤት ግን ቦታ የለም። እና በጣም አዘንኩኝ። እንዴ ዶክተር እኔ እኮ እግዚአብሔርን ማምን ሰው ነኝ እና አይከብድም ወይ ኤቲክሱስ ይፈቅድልሃል እንዲ ለማለት፣ ኦቲዝምን ስለማታውቂ ነው፣ ስትተዋወቂው ልክ እንደወቅ ይገባ ይሻላል። ባለቤት ማብሮኛለ ደንግጦ ነበር የሚያየው ተያይዘን ወጣን። በአልቃሻ ነኝ። ራሄል ኖኖ እያለች በፍቅር የምትጠራው ሁለተኛ ልጇ ናታን ሲወለድ ኦቲዝም ስለሚባለው ከአንጎል እድገት ጋር የሚያያዝ እክል ምንም የምታውቀው ነገር አልነበረም። ነገር ግን ከሌሎቹ ሁለት ልጆቿ በተለየ ሁኔታ የሚያሳየው ባህሪ ጥያቄ ይፈጥርባት ነበር። ለምሳሌ ኖኒ ስትዩ ሲፈልግ ነው። አስር ጊዜ ብጣሪው ሁለት ዞር ካለልሽ ጥሩ ነው እና አንድ ቦታ ላይ ሶስት ሰዓት አራት ሰዓት ይቀመጣል። የሚደረድራቸው ጫማ ቤት ውስጥ ጫማ ይወዳል፣ እና ጫማ ሰብስቦ ሰብስቦ መደርደር ነው። ያለ ምክንያት ይስቃል፣ ያለ ምክንያት ያለቅሳል። የአይ ኮንታክት የለውም ምንም። እና አንዳንድ ጊዜ እጁን ይነክሳል። ከጊዜ በኋላ እስፔሻሊ ከአንድ አመቱ በኋላ ኃይለኛ የሆድ ድርቀት፣ እንቅልፍ አለመተኛል በደንብ በቃ አንድ ልጅ እያደገ ሲመጣ ብለሽ መጠበቂያቸው ነገሮች በሙሉ እሱ ጋ የሉም። ከሕፃናት የነርቭ እና የእድገት መታወክ ጋር ከሚያያዘው ኦቲዝም ጋር የሚወለዱ ልጆች በአብዛኛው የተግባቦት ማህበራዊ ግንኙነትን የመመስረትና ሀሳብን በአግባቡ የመግለጽ ችግሮች ይታዩባቸዋል። እንደ እክሉ ደረጃና መጠንም እንደ እንቅልፍ ማጣትና የሆድ ህመም ከመሳሰሉ ህመሞች ጋርም ሊዛመድ ይችላል። ራሄል የልጇን ችግር ማወቅ መቻሏና ችግሩን ተቀብላ ለመፍትሄው እራሷን ማዘጋጀቷ ናታን ዛሬ ለደረሰበት ስኬት ዋና መሰረት መሆኑን ትናገራለች። ኦውቲዝም አለበት ሲባል ለወላጅም ጥሩ ነው፣ ለልጁም ጥሩ ነው። አንደርስታንድ ታርቄች። ስለዚህ ያለበትን ነገር አለማወቅ ነው ከባድ። አሁን አንዳንድ ወላጅ ቶሎ አክሰፕት ሳያደርጉ ሲቀር ምን ያህል ልጁን እንደሚገሉት፣ ምን ያህል እነሱስ እንደሚጎዱ እኔ ኮ ኦውቲዝም መሆኑን ባላቅ ኖሮ ከነ ድርቀቱ ስንት ዓመት ይጓዛል ከነሆድ ነው የኛ ስለክ ሶስቱን ሆዱ በታጠበ ቁጥር ያለው ና አለማወቅ መፍትሄ አይደለም። ራሂል አሁን ከራሷ ልጅ አልፋ በመቶዎች ለሚቆጠሩ ከኦቲዝም ጋር የሚኖሩ ልጆች ህይወት መቀየር ምክንያት የሆነውን ነህሚያ የኦቲዝም ማዕከል ከከፈተች አስራ ሶስት አመታትን አስቆጠረች። አንደኛም በጣም የተጎዱ ሁለተኛ አመጣጣቸው ራሱ ወስደሽ ጣይልኝ አብዛኛው ወላጅ በቃ እኔ ሳላየው ያው እናትነት አለ አይደለ ወስደሽ ጣይልኝ እኔ ሳላየው በቃ ከአቅሜ በላይ ነው አቅቶኛል አይነት ነገር ነው ተስፋ መቁረጥ ይለወጣል ብሎ አለማሰብ ያንን አስሬ ነው የምውለው ይሄ በቃ የመሰላቸት የመማረር አይነት ነገር ነው ነህሚያ ውስጥ የብዙ ሺህ እናቶችን እምባ ታብሷል የበርካታ ልጆች ህይወትም ተቀይሯል ከሰላሳ በላይ ልጆች በተደረገላቸው ተገቢ የሆነ ድጋፍ ስልጠናና ክትትል መሻሻሎች አምጥተው ወደ መደበኛ የትምህርት ተቋማት መቀላቀል መቻላቸውንም ራሄል ትገልጻለች። ለመሪያኮ ፖፖ ብለው በደስታ ነው የሚነግሩ። ከዛ በኋላ አርቲዣቸው ለውጥ እንደሚያመጣ አንድ ስቴፕ ካሳየሻቸው የሚቀጥለው እነሱ ራሳቸው ይሰሩታል። ለምን እስከ ዛሬ ድረስ ጋይድ የሚያደረጋቸው ሰው ነው የሌለው። እ አብራ ትጠብቀዋለች እኮ አብራ ትይዘዋለች። ምንም ምንም ቢሆን ግን አብራ ስጠብቅ አብራ ማስተማር እንዳለባት ነው እናሰለጠናት። በተባበሩት መንግስታት ድርጅት ጥናት መሰረት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት የአይምሮ እድገት መዛባ ትክል በዓለም ላይ ከሚወለዱ አንድ መቶ ህጻናት አንዱ ላይ ይከሰታል። ሆኖም ብዙዎቹ ኦቲዝም ያለባቸው ሰዎች ነገሮችን በተለየ መንገድ በማየት ልዩ ትኩረት በመስጠት በስዕል በሙዚቃና ሌሎች የትምህርት አይነቶች ብቃት እንዳላቸው ማስመስከር ችለዋል። በዓለም ዙሪያ ትልቅ ደረጃ መድረስ የቻሉት የማይክሮሶፍት ባለቤት ቢልጌትስ እና የቴስላ ኩባንያ መስራች ኤሎን መስክም ለዚህ ተጠቃሽ ናቸው። አዜብ አታሮ በዩናይትድ ስቴትስ የኢትዮጵያና የኤርትራውያን የልዩ ፍላጎት ማህበረሰብ መስራች ስትሆን ከኦቲዝም ጋር አብሮ የኖረው የ22 ዓመት ልጇ በተለያዩ ሱቆች ውስጥ ተቀጥሮ ሰርቷል። አሁን ደግሞ በኮምፒውተር ዲጂታይዜሽን ሙያ ሰልጥኖ በሆስፒታል ውስጥ እንደሚሰራ ትናገራለች። አሁን አንድ ጊዜ ምን ይሆናል፣ አንዲት ልጅ ትመጣና ልጆች ኮምፒውተር ልጅሽን ኮምፒውተር ላስተምረው ትለኛል ረባክሽን የልጅ ኮምፒውተር በቃ ሳኩባ ልድ ማለት ስትወስደው፣ ለምን ጎበዝ አይሆንም? እኛ በቃ ራሳችን ተደነቅን። ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ የኛ ወላጆች ኃላፊነት ነው። እያንዳንዱ ልጅ በተማረው መጠን ነው የሚያደርገው። ምንም አይነት ሰቪር ልጅ ቢሆን አድጎ ሰክሰስፉል የመሆን ቻንስ አለው። ከኦቲዝም ጋር የሚኖሩ ልጆች ካላቸው አቅምና ፍላጎት ተነስቶ ተገቢው ድጋፍ ከተደረገላቸው ትልቅ ቦታ የመድረስ አቅምና ችሎታ አላቸው የምትለው አዜብ የዛ ዋና ኃላፊነት ግን ከወላጆቻቸው እንደሚጀምር ታሰምርበታለች። ሌቭል ስሪ የመጨረሻ ኢምፓክትድ ሆኗል የምትው ልጅ እንኳን ትሬን ከተደረገ የተወሰደ ነገር መስራት ይችላል። እድገቱ እንደሌላኛው ቶሎ አድጎ ወዲያው ስራ ውስጥ ሊገባ አይችል ይሆናል ኢት ማይ ቴክ ታይም በትዕግስት ግን አንድ ነገር ላይ በደንብ ፎከስ አድርገን ካሰልጠናቸው በደንብ በኛ መስራት የሚችሉትን ነገር መፍጠር እንችላለን። ኮኪንግ ሊሆን ይችላል ወይም አትክልት ውስጥ መስራት ሊሆን ይችላል ወይም አኒማሎችን መጠበቅና ኬር ማድረግ ሊሆን ይችላል። ምን ውስጥ መግባት እንዳለበት እኛ ወስደን ካላሳየነው በስተቀር ማወቅ አልችልም። ግን ያ የሚወደውን ነገር ስናገኝለት ማሳደግ እንችላለን። ግን መጀመሪያ ለዛ ነገር ይችላል፣ ልጅ በቃ ይችላልን ማለት መጀመር አለብን። ራሄልም ለዚህ ምስክር ናት። በነህሚያ ውስጥ ከምታግዛቸው በርካታ ልጆች ጋር ትክክለኛውን ድጋፍ እያገኘ ያደገው ናታን ዛሬ አይችልም የሚባል ከነበሩት ውስጥ አብዛኞቹን ማድረግ ችሏል። አሁን እኛ ሀገር ያው ምንም አክሰሱ የለም እንጂ ምን ሰጥተናቸው ነው ምንም እንጠብቀው እንጂ በሌላው ዓለም እኮ ብዙ ደረጃ የደረሱ ልጆች አሉ ብያየን ብዙ ብዙ አይደል እና ቢል ጌትስ እና ሞዛርት ብዙ የሚጠቀሱ አለ። እስራኤል ውስጥ የጦሩን እንትን ራን የሚያደርጉ እንግሊዝ ሀገር ውስጥ ብዙ የሚጠቀሱ ኦቲዝም ያላቸው ልጆች አሉ። ወደ እኛ ሀገር ስናመጣ ና አሁን ላይ እነዛ ልጆች ማየት ያልቻል ነው ለምን? ከልጅነታቸው ከተሰራባቸው በቂ ማቴሪያል፣ በቂ ስልጠና፣ በቂ እንትን ካገኙ ከማናችንም የተሻለ ጭንቅላት ይዘው ወደዚህ ምድር እንደመጡ ሁሉም ሰው ምስክር ነው። ስለዚህ የእነዚህ ልጆች ጭንቅላት፣ የእነዚህ ልጆች አመለካከት እንዴት እንጠቀምበት በሚለው ህብረተሰቡን ልፎከስ ፎከስ አድርጎ ቢሰራ በጣም ውጤታማ እንሆናለን ብዬ አስባለሁ። ከኦቲዝም ጋር የሚኖሩ ልጆችን ለስኬት ለማብቃት የመጀመሪያው መንገድ ወላጆች አይችሉም የሚለውን ከጭንቅላታቸው ማውጣታቸው ነው የምትለው አዜብ፣ ማህበረሰቡም ልጆቹ የማህበረሰቡ አካል መሆናቸውን ተቀብሎ የሚገባቸውን ድጋፍ ማድረግ ይኖርበታል ትላለች። በተለይ ደግሞ ትምህርት ትምህርት ነፃ ነው ለሁሉ ኢትዮጵያዊ ከተባለ፣ ሁሉ ኢትዮጵያዊ ያንን ትምህርት የሚያገኝበት መንገድ መከፈት አለበት። ሁሉ ኢትዮጵያዊ እንኳን አንቺ ደግሞ ለኦቲስቲክ ልጆች ፕሮግራም ካልተከፈተት ያለሽ ቲፒካሎች እንኳን ሳያገኙ ምን ማለት ነው? ይሄ በእግዚአብሔር አይን ሁላችንም የእግዚአብሔር ልጆች ነው። ሁሉም በተማረው መጠን ለዚህ አለም ኮንትሪቢዩት የሚያደርገው ነገር ይኖራል፣ ግን ልናስተምረው ፈቃደኛ ከሆነ ራሂልና አዜብ ከኦቲዝም ጋር የሚኖሩ ልጆቻቸውን ለስኬት ለማብቃት የሄዱበት ጎዳና ፈተና የበዛበት የበዛበትና ብዙ ችግሮችን የተጋፈጡበት ይሁን እንጂ የደረሱበት ስኬት ግን ለብዙ እናቶችና ሕጻናት መልስ ሆኗል። ከራሳቸው አልፈው ለሌሎች በዚህ እክል ውስጥ ለሚያድጉ ልጆች የስኬት መጀመሪያ መንገድ ሆነውም እያገለገሉ ነው። የሁለቱም ምክር ደግሞ ከኦቲዝም ጋር የሚኖሩ ልጆች የራሳቸው ልዩ ጥንካሬዎች እና ችሎታዎች ስላሏቸው የስኬት መንገዳቸውን እንክፈትላቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ዘገባ እንለፍ። የቀጣዩ ደግሞ የአፍሪካ ነክ ርዕሶች ነው። በሰሜናዊ ኒጀር አጋዴዝ ከተማ የዩናይትድ ስቴትስ ወታደሮች ከጦር ሰፈሩ ለቀው እንዲወጡ መጠየቃቸውንና የዚምባብዌ ፕሬዚዳንት በእስረኛ ብዛት ያለውን የወህኒ ቤቶች መጨናነቅ ለማቅለል ለአራት ሺህ እስረኞች ምሕረት መስጠታቸውን ይመለከታል። ቁንጅታየ ታቀርበዋለች። ዩናይትድ ስቴትስ ኒጀር ውስጥ ያሏት ወታደሮች ቁጥር ከአንድ ሺህ ጥቂት በለጥ የሚል ሲሆን የጦር ኃይሏ በዚያች ሀገር ካሉ ሁለት የጦር ሰፈሮች ይንቀሳቀሳል። አንደኛው አጋዴዝ አቅራቢያ ማዕከላዊ ኒጀር ውስጥ ከ100 ሚሊዮን ዶላር በሚበልጥ ወጪ የተገነባው ኤርቤዝ 201 የተባለው የሰው አልባ አውሮፕላኖች የሚንቀሳቀሱበት ሰፈር ነው። ይህ የጦር ሰፈር እንደ አውሮፓውያን አቆጣጠር ከ2018 ጀምሮ በሳሃል ክልል የእስላማዊ መንግስት ቡድን እና ጃማአት ኑስራት አልኢስላም ዋል ሙስሊሚን የተባለውን የአልቃይዳ ቅርንጫፍ ቡድን ኢላማ አድርጎ እንቅስቃሴ ሲካሄድበት ቆይቷል። የኒጀር የጦር ኃይል የመንግስቱን ስልጣን በመፈንቅለ መንግስት የተቆጣጠረው እንደ አውሮፓውያን አቆጣጠር ባለፈው 2ሺ 23 ዓ ም ነው። እስከዚያ ድረስ ኒጀር የዩናይትድ ስቴትስ እና የፈረንሳይ ቁልፍ የጸጥታ አጋር ሆና ቆይታለች። አዲሶቹ የኒጀር ባለስልጣናት ዋሽንግተንና ፓሪስን ጨምሮ ከምዕራባውያን ሀገሮች ጋር የነበራትን ወታደራዊ ስምምነት በማቋረጥ የማሊንና የቡርኪና ፋሶን ወታደራዊ ሁንታዎች ተቀላቀሉ። ከቀጣናዊ የምጣኔ ሀብት ትብብር ማህበረሰብ ከኤኮዋስም አባልነት ወጥተው ከሩሲያ ጋር ግንኙነታቸውን አጠበቁ። ትናንት እሁድ በተካሄደው ሰልፍ ላይ የተገኙት ተሰላፊዎች ራማቱ ኦስማኔ እና ሌላይቱም ተሰላፊ የሚከተለውን አስተያየት ሰጥተዋል። የኒጀር ሕዝብ የአሜሪካ የጦር ሰፈር ሀገራችን መኖሩን ያወግዛል። ከሀገራችን ውጡልን! ኒጀር ለዘላለም ትኑር! የሳህል ሀገሮች ህብረት ለዘላለም ይኑር! ሰልፍ የወጣ ነው፣ አሜሪካውያኑ እንዲወጡ ለመጠየቅ ነው አሜሪካውያኑ እንዲወጡ ለመጠየቅ ብቻ ነው። አሜሪካኖቹ ከተማችንን ለቀው እንዲወጡ እንፈልጋለን። ምክንያቱም ባለፉት ጥቂት ዓመታት ምንም ያደረጉት ነገር የለም አይተናቸውም አናውቅም። ስለዚህ ከአካባቢያችን እስከ መጨረሻው እንዲወጡልን ነው የምንፈልገው። በአጋዴዙ ሰልፍ ላይ የተገኙት ሃማ ሴይዱ ቢባና አንድ ታዳጊ ወጣት በበኩላቸው በሰጡት አስተያየት የሚከተለውን ብለዋል የወጣ ነው። ለመንግስታችን ያለንን ድጋፍ ለመግለጽ ነው። ሁሉም ወገኖች የሚጠቀሙበት አጋርነት ይኑር። አለዚያ ግዛታችንን ለቀው ወዲያ ይሄዱልን። የትኛውም የባዕድ ኃይል መሬታችንን እንዲወር አንፈልግም። በእኩልነት እስካከበሩን ድረስ መምጣት ይችላሉ ያሉት ተሰላፊ ደግሞ ሳላህ መሐመድ ናቸው። እኛ የምንፈልገው ፑቲንን ነው፣ ኢራንን ነው፣ ቻይናን ነው። ግን በእኩልነት መሆን አለበት። የሩሲያም ሆነ የቻይና ባሮች አይደለንም። የኢራንም ባሮች አይደለንም። ማናቸውም ጋር እኩል የሆን ክብር ያለን ሕዝብ ነን። የዩናይትድ ስቴትስ ወታደሮች ይውጡ በሚለው በአጋዴዙ ሰልፍ ላይ የተካፈሉት ሌቡር ዴራላ ደግሞ ኒጀር ሉዓላዊ ሀገር ነች። የሚጠቅመንስ ከሆነ መግባት የሚፈልግ ማንንም እናነጋግራለን ብለዋል። በአሁኑ ጊዜ ሁሉም ኒጀር ውስጥ ቦታ እንዲኖረው ይፈልጋል። እኛም ለመነጋገር ዝግጁ ነን። መምጣት ከሚፈልግ ከማንም ጋር እንነጋገራለን ቻይናን ብትሆን መምጣት ትችላለች እነሱንም እናነጋግራለን ጥቅማችንን የሚጠብቅልን ከሆነ እንፈቅዳለን ጥቅማችን የማይከበር ከሆነ ደግሞ እነሱም ቢሆኑ መውጣት አለባቸው የእኛ አገር ነው ሉዓላዊ አገር ነን ወደ ደቡባዊ አፍሪካ በሚወስደን ዘገባ ደግሞ የዚምባብዌ ፕሬዚደንት ኤመርሰን ምናንጋጓ የተጨናነቁትን የሀገሪቱን ወህኒ ቤቶች ሁኔታ ቀለል ለማድረግ በሚል ለአራት ሺህ እስረኞች ምህረት ሰጥተዋል። ባለፈው ዓመትም ፕሬዚዳንቱ ለተወሰኑ እስረኞች ምህረት አድርገው ነበር። አንዳንዶቹ ግን ተመልሰው ታስረዋል። እነዚህ በደስታ ሆ ብለው ሲያጨበጭቡ የሚታዩት ሐራሬ ከሚገኘው በከፍተኛ የጸጥታ ኃይል ከሚጠበቀው ቺኩሩብ የተባለው ወህኒ ቤት ምህረት ተደርጎላቸው የተፈቱ እስረኞች ናቸው። ፕሬዚደንት ኤመርሰን መናንጓጓ ለሴት እስረኞች፣ በጽኑ ለታመሙና ለወጣት እስረኞች እንዲሁም እድሜ ይፍታ ተፈርዶባቸው ቢያንስ ሀያውን ዓመት በእስር ላሳለፉ በሰጡት ምህረት እስረኞቹ ባለፈው አርብ ተለቀዋል። የተሰጠው ምህረት በመግደል ወንጀል፣ በአገር ክህደት፣ በጦር መሳሪያ ዝርፊያ በመፈጸም የሞት ቅጣት የተፈረደባቸውን አይጨምርም። ሞሰስ ቺሆቡቡ የዚምባብዌ ወህኒ ቤቶችና ማረሚያ ቤቶች አገልግሎት ዋና ስራ አስኪያጅ ናቸው። በጠቅላላው 24 ሺህ እስረኞች ነበሩን። አሁን 4 ሺህ ሲወጡ 22 ሺህ ይቀሩናል። ስለዚህ አሁንም ቢሆን ወህኒ ቤቱ ሙሉ ነው። መያዝ ከሚችለው በላይ 3 ሺህ እስረኞች አሉ። እነዚህኞቹ መፈታታቸው የወህኒ ቤቱን እና የማረሚያ ቤቱን አገልግሎት ሥራ በደንብ ያቃልላል። ምክንያቱም ቦታውም በጣም ተጣቦ ትልቅ ችግር ነበር። የምግብና የህክምና አቅርቦት ችግርም ነበር። ስለዚህ እስረኞች መለቀቃቸው በጣም ጠቅሞናል። ከእስር ከወጡት ታሳሪዎች መካከል ማንነታቸው እንዳይገለጽ ጠይቀው አስተያየታቸውን የሰጧሉ። ምህረት ከተደረገላቸው እስረኞች ዝርዝር ውስጥ ስሜ ሲጠራ ስሰማ ደነገጥኩኝ። ደስ አለኝ። ስለለቀቁኝ አመሰግናለሁ። እስር ቤት እያለሁ ባገኘሁት ስልጠና ተጠቅሜ እየሰራሁ ቤተሰቤን እንከባከባለሁ። የታሰርኩት በሕገ ወጥ መንገድ የሰው ቤት ሰብሮ በመግባት ወንጀል ተፈርዶብኝ ሲሆን አንድ አመት ከሶስት ወር የእስር ጊዜ ይቀረኝ ነበር። ሌላው ምህረት ከተደረገላቸው እስረኞች መካከል አንዱ የሆኑትም በእስር ቤት ባሳለፍኩት ጊዜ ትምህርት ቀስሜበታለሁ ብለዋል። እውነቱን ለመናገር ከባድ የስቃይ ጊዜ ነው ያሳለፍኩት። አጎቴ ቤት ውስጥ ስኖር ሰርቄን የታሰርኩት ከታሰርኩ ገና ሁለት ወሬ ነው። ግን በጣም ይከብዳል። አያያዛቸው ጥሩ ነበር፣ ቢሆንም ይከብዳል። በእስር ላይ በቆየሁበት ጊዜ የሰው ነገር መውሰድ እንደማይገባ ትምህርት አግኝቻለሁ። አሁንም ውጪ ላሉት ጓደኞቼ እስር ቤት ምን ያህል ስቃይ እንዳለ እነግራቸዋለሁ። ኤመርሰን ምናንጓጓ ባለፈው ዓመትም በዚሁ ጊዜ ለእስረኞች ምህረት ሰጥተው ነበር። የሆነ ሆኖ ወህኒ ቤቶቹ አሁንም በእስረኛ ብዛት መጨናነቃቸውን እንደቀጠሉ ነው። ሙዘምቤ ሎ ቼምበርስ በተባለ ተቋም የወንጀል ጉዳዮች አዋቂ የሆኑት ኤበርት ሙዘምቤ ለእስረኞቹ ብዛት የተዳከመውን የሀገሪቱን ምጣኔ ሀብት በምክንያትነት ይጠቅሳሉ። ዚምባብዌ ውስጥ ያለው ግሽበት እንደምታየው ነው፣ ማህበረሰቡ ላይ ጫና አሳድሯል። ዝቅተኛ የኑሮ ደረጃ ላይ ያሉ የማኅበረሰብ አባላት ደግሞ ለመኖር ህገ ወጥ የሆነ አድራጎት ይፈጽማሉ። ለዚህ ጉዳይ መፍትሄ ለማበጀት መደረግ የሚችል ብዙ ነገር አለ። አንደኛ ማህበረሰቡን የወንጀል ጉዳይን በሚመለከት ማስተማር፣ ሁለተኛ አብያተ ክርስቲያናትን ማሳተፍ በአንድ ወቅት ናፖሊዮን ቦናፓርት ቤተ ክርስቲያንን የህብረተሰብ ስነ ምግባር መለኪያ ነች ብሎ ነበር። ሌላው ደግሞ የህዝቡን የኑሮ ደረጃ ለማሻሻል መወሰድ ያለባቸው ምጣኔ ሀብታዊ እርምጃዎች አሉ። እሱ የታወቀ ነው። ከሁሉ በላይ ግን ህብረተሰቡ በቤተ ክርስቲያንና በሌሎችም ጉዳይ የሚመለከታቸውን አካላት አማካኝነት መማር አለበት። ባለፈው ዓመት በተሰጠው ምሕረት ተፈተው እንደገና የታሰሩ ሰዎች በዚህኛው ምሕረት አልተካተቱም። ተከታዩ ሳምንታዊ የስፖርት መሰናዳችን ነው። ሀብታሙ ስዩም። በዓለማችን ላይ ከሚደረጉ ግዙፍ የጎዳና ላይ ስፖርት ትዕይንቶች መካከል አንዱ የሆነው የለንደን ማራቶን በሳምንቱ መገባደጃ ተደርገዋል። በሁለቱም ፆታዎች ምድብ የተደረጉ ውድድሮችን ኬንያውያን አትሌቶች በቀዳሚነት ሲያጠናቅቁ፣ ኢትዮጵያውያን አትሌቶች የሁለተኛ ደረጃን ይዘዋል። በወንዶች ምድብ ኬንያዊው አሌክሳንደር ሙቲሰው 42 ኪሎ ሜትር የሚረዝመውን ጎዳና ሁለት ሰዓት ከ4 ደቂቃ ከ01 ሰከንድ በሆነ ጊዜ በማጠናቀቅ አሸንፏል። 14 ሰከንዶችን ያክል ዘግቶ በመግባት የሁለተኛ ደረጃን ያገኘው ኢትዮጵያዊው አትሌት ቀነኒሳ በቀለ ነው። እንግሊዛዊው ኤሚል ከሪስ ከቀዳሚው ሰዓት ሁለት ደቂቃ ከ45 ሰከንዶች ዘግይቶ በመግባት የሦስተኛ ደረጃ ላይ ተደላድሏል በሴቶች ምድብ ኬንያዊቷ ፔሪስ ጂፕ ቸርችር ውድድሩን በሁለት ሰዓት ከ16 ደቂቃ ከ16 ሰከንድ በማጠናቀቅ የአንደኝነት ደረጃን ስትቆናጠጥ ኢትዮጵያዊቷ ትግስት አሰፋ ከሰባት ሰከንዶች በኋላ የውድድሩን ማጠናቀቂያ መስመር በማለፍ የሁለተኛ ደረጃን ይዛለች ጆስሊን ቺፕኮስጌይ ትግስት አሰፋን በአንድ ሰከንድ ተከትላ በመግባት ከፍተኛ ፉክክር የታየበትን የሚያደርጋትን ውድድር በሦስተኝነት አጠናቃለች። ባልደረባችን ኤቢሳ ነገሰ ለንደን ላይ ለአሸናፊነት ከበቁት ኢትዮጵያውያን አትሌት ቀነኒሳ በቀለና ትግስት አሰፋ ጋር አጭር ቆይት አድርጓል። አትሌት ትግስት አሰፋ፣ እንግዲህ ዛሬ እንደሚታወቀው ለንደን ላይ ሁለተኛ ወተሻል። እስኪ ስለ ውድድሩ እንደታቸው የዓለም ሪከርድ ደግሞ አራታችሁም አሻሽላችኋልና ና በሴቶች የሚሮጠውን ማለት ነው የቦታውን እንዴት አየሽው? ሁለተኛ በመውጣቴ በጣም እጅግ ደስተኛ ነኝ። ግን ትንሽ ንፋሱ ከባድ ነበር። በጣም በንፋሱ ምክንያት በጣም ነስር እያስቸገረኝ ነበር። ነስሩ በጣም ረብሾኝ ነበር። መሀል ላይ ከሀያ ኪሎ ሜትርም በኋላ ትንሽ እግሬን ጉዳት አጋጥሞኝ ነበር። ትንሽ ብሬከር አለው። እሱን ብሬከሩን ስንዘል በፊት የነበረብኝ እንግዲህ ተቀስቅሶብኛል ግን እሱን ቻሌንጅ ሁለተኛ በመውጣት እጅግ በጣም ደስተኛ ነኝ። ያ እንደምታውቀው በጣም ተያይዛችሁ ነበረ ሄዳችሁት እና ህመም የተሰማሽ ሰማሽ ከስንተኛው ኪሎሜትር ጀምሮ ነው? ህመም የተሰማኝ ከሀያ ኪሎ ሜትር በኋላ ነው የባሰ የመጣው። አምስት ኪሎ ሜትር ምናምን ሲቀረም በቃ እንደምሸነፍ እርግጠኛ ነበር። ግን ያው በጭካኔና በሚጠብቀኝ ህዝብ ብዬ ነው ያንን ጨክዬ ሲሄድ የነበረው ረዲግሬ በጣም በቃ እንትን ማለት እስኪ አቅተኝ ድረስ ነበር። ምን በጣም ደስተኛ ነኝ፣ ያንን ይሄ ሁለተኛ መውጣቴ። እንግዲህ በኋላ የምጠብቅ አንቺ፣ አዎ ከዚህ በኋላ እንግዲህ እግዚአብሔር ፍቃዱ ከሆነ ጤናዬ ወደ ቦታው ተመልሶልኝ ከበሬ አድርጌ የኢትዮጵያ ህዝብ በፊት የሚጠብቀውን ኦሎምፒክ ተሰልፌ ለሀገር ህዝብ ለሚጠብቀኝ ህዝብ ወርቅ ማምጣት ይፈልጋሉ። እግዚአብሔር ደግሞ እንደሚያሳካው ሙሉ እምነት አለኝ ኔ አትሌት ቀኒሳ በቀለ ዛሬ በለንደን ሁለተኛ ሆነሃል። ውድድሩ እንዴት አየኸው? በመጀመሪያ እንኳን ደስ ያለህ። እንዴት አየው ውድድሩ ነው። ውድድሩ በጣም ጥሩ ነበረ። ትንሽ ቅዝቃዜ ነበር፣ ንፋስ ነበረ። እውነት ለመናገር ባሸንፍ ደስ ይለኛል፣ ግን በጣም በጣም ነበር፣ ግን ያው አልቻልኩም ትንሽ የጀርባ ህመምን ተሰማኝ ወደ 35 አካባቢ መተንፈስ አቃተኝና፣ ትንሽ ቅዝቃዜ ይሁን አላወኩም፣ ግን ይሄ ውጤት መጥ ከምንም በላይ ነው። እንዴት እዚህ እንደመጣ አውቃለሁ። ብዙ ጊዜ በህመምም አሳልፋለሁ። አሁንም ቢሆን መቶ ፐርሰንት ጤንነቴ ወደ ቦታ ተመልሶ አደጋ ይሄ ውጤት ከምንም በላይ ነው ለራሴ ለደጋፊዎቼ፣ ለቤተሰብ እግዚአብሔር ይመስገን። ኦሎምፒክ ፊታችን አለ። እንግዲህ በሚታወቁ አንተ ብዙ ኦሎምፒክ ተሳትፈ ጥሩ ውጤት አምጥተህ ሀገርን አኩርታል። እስኪ ዘንድሮ ደግሞ ምን እንጠብቅ በለት ታስባለህ? ከኦሎምፒክ እንግዲህ የኦሎምፒኩ ያው ገና አልታወቅም፣ ምርጫ አልተደረገም። የኋላ ሰው እንግዲህ ከዚህ ውድድር በኋላ ያሳውቃል እገምታለሁ። እንግዲህ ከምርጫ በኋላ እናወራሻለን። ወደ ሌላ አትሌቲክስ ተኮር ዜና ስንሻገር ኢትዮጵያዊው ጫላ ረጋሳና ኤርትራዊቷ አትሌት ናዝሬት ወልዱ በትናንትናው እለት የተካሄደው የአርባ አንደኛው የቬና ከተማ ማራቶን ውድድር አሸናፊ ሆነዋል። ጫላ ረጋሳ ውድድሩን ሁለት ሰዓት ከ6 ደቂቃ ከ35 ሰከንድ በሆነ ሰዓት በማጠናቀቅ በውድድሩ ታሪክ ሦስተኛውን ፈጣን ሰዓት አስመዝግበዋል። ኬንያውያኑ በርናርድ ሙዌና አልበርት ካንጎጎው የሁለተኛና ሦስተኛ ደረጃን ይዘው አጠናቀዋል። በርናርድ ውድድሩን ሁለት ሰዓት ከ10 ደቂቃ ከ42 ሰከንድ ሲያ ሲያጠናቀቅ አልበርት በበኩሉ በሁለት ሰከንዶች ዘግይቶ በመግባት ከአሸናፊዎች ተርታ ተመድበዋል። በሴቶች ውድድር ናዝሬት ወልዱ በኤርትራ አትሌቲክስ ውድድር ታሪክ ቀዳሚ የሆነውን 2 ሰዓት ከ4 ደቂቃ ከ08 ሰከንድ ሰዓት በማስመዝገብ አሸናፊ ሆናለች። ናዝሬት ያስመዘገበችው ሰዓት በፓሪስ የሚካሄደው የበጋ ኦሎምፒክ ላይ ተሳታፊ እንድትሆን ያስችላታል። የመጀመሪያው የማራቶን ውድድሯን ያደረገችው ኬንያዊቷ አዲስ ተወዳዳሪ ፌዝ ቺፕኮች 2 ሰዓት ከ26 ደቂቃ ከ22 ሰከንድ በሆነ ሰዓት በመግባት የሁለተኛ ደረጃ አሸናፊነቷን አስጠብቃለች። የሀገሯ ልጅ ሬቤካ ታንዊ ውድድሩን በ2 ሰዓት ከ26 ደቂቃ ከ53 ሰከንድ በሆነ ሰዓት በማጠናቀቅ የሦስተኛ ደረጃን ይዛለች። በስተ መጨረሻም በቶኪዮ ኦሎምፒክ ኢትዮጵያን በመወከል ለ3000 ሜትር መሰናክል የፍጻሜ ውድድር ደርሳ የነበረችው ከዓመት በፊት በዓለም ቻምፒዮና ላይ ለጥቂት የቀዳሚነት ደረጃን ያጣችው አትሌት ዘርፌ ወንድማገኝ ሁለት የተከለከሉ አበረታች ንጥረ ነገሮችን መውሰዷ በምርመራ ስለተደረሰበት ለአምስት ዓመታት ከውድድሮች መታገዷን የአትሌቲክስ ታማኝነት ተቋም ይፋ አድርጓል። አትሌት ዘርፌ በደም ውስጥ የኦክሲጂን ስምሪትን የሚያፋጥን ቴስቶስትሮንና ሌላ ንጥረ ነገር ናሙናዎች ከተገኙ በኋላ የጸረ አበረታች ቅመሞች ህጎችን መጣሷን ስለማመኗ ተቋሙ ባትመው ውሳኔ ውስጥ ጠቅሰዋል። ተቋሙ ንጥረ ነገሮቹ የደም ማነስና ኩላሊት ህመሞችን ለማከም ለአትሌቷ የተሰጡ መሆናቸውን የሚያብራራ የሐኪም ምስክርነት በኢሜል የደረሰው ቢሆንም አትሌቷ የጸረ አበረታች ቅመሞች ህጎችን ከመጣሷ ጋር ተያይዞ ምስክርነቱ የአቋም ለውጥ እንደማይፈጥር አስታውቀዋል። ተቋሙ አክሎም የአትሌቷ ፊርማ ያረፈበት የእምነት ማረጋገጫ ባለፈው ሳምንት መቀበሉንም ገልጿል። በተመሳሳይ የአትሌቲክስ ታማኝነት ተቋም ቴስቶስትሮን ንጥረ ነገርን በምርመራ አገኘሁባት ባላት ኬንያዊቷ የመሰናክል ሩጫ ቻምፒዮን ሰለስቲን ቺፕቸርቺር ላይ በዛሬው ዕለት የሶስት ዓመት የውድድር ከልከላ ውሳኔ ማስተላለፉን አስታውቀዋል። ዘገባው የአሶሼትድ ፕሬስ ነው። አድማጮቻችን ለምሽቱ የያዝናቸው ስፖርት ነክ ዘገባዎች እነዚህ ነበሩ። መልካም ምሽት። እኛም የምሽቱን ዝግጅቶቻችንን በዚሁ እናጠናቅቃለን። ሰላም፣ በደህና እደሩ።